በሽብርተኝነትና በሀገር ክህደት ወንጀል ተከሰው የዕድሜ ልክ እስራት ቅጣት የተበየነባቸው የእነ አንዷለም አራጌ ጉዳይ ይግባኝ ባየበት ፍርድ ቤት ትናንትም ለአራተኛ ጊዜ ተቀጥሯል። ፍርድ ቤቱ ውሳኔውን ለመስጠት ሌላ ቀጠሮ የሰጠው ጉዳዩም በዝርዝር ማየት ፈልጎ እንደሆነም አስታውቋል። በዚሁ መሰረት ለመጋቢት 30 ቀን ተለዋጭ ቀጠሮ ሰጥቷል። መለስካቸው አምሃ ተከታዩን ልኳል ከአዲስ አበባ አቃቤ ሕግ በሃያ አራት ተከሳሾች ላይ በመሰረተው የሽብርተኝነትና የአገር ክህደት ወንጀል ክስ የፌዴራሉ ከፍተኛ ፍርድ ቤት ሶስተኛ ወንጀል ችሎት ሰኔ ሃያ ቀንና ሐምሌ ስድስት ቀን ሁለት ሺህ አራት ዓመተ ምሕረት የጥፋተኝነት ውሳኔና ከስምንት ዓመት እስከ ዕድሜ ልክ የሚደርስ የእስር ቅጣት እንደጣለባቸው ይታወሳል። ከሃያ አራቱ ተከሳሾች መካከል ፍርድ ቤት ቀርበው የተከራከሩትም ከአንደኛ እስከ ስምንተኛ የተዘረዘሩት ተከሳሾች ብቻ ነበሩ። ከስምንቱ መካከል የበታች ፍርድ ቤትን ውሳኔ በመቃወም ለፌዴራል ጠቅላይ ፍርድ ቤት ይግባኝ ያሉት ስድስት አቤት ባዮች ናቸው። እነሱም አቶ አንዷለም አራጌ፣ አቶ ናትናኤል መኮነን፣ አቶ ዮሐንስ ተረፈ፣ አቶ ክንፈ ሚካኤል ደበበ፣ ጋዜጠኛ እስክንድር ነጋና አቶ አቶ አንዷለም አያሌው ናቸው። ከጋዜጠኛ እስክንድር ነጋ በስተቀር ሌሎቹ ክርክራቸውን የያዙት በጠበቆቻቸው አማካይነት ነው። ጠቅላይ ፍርድ ቤት ጉዳዩን ለትናንት መጋቢት 18 ቀን 2005 ዓ ም ሲቀጥረው ለውሳኔ እንደነበር አይዘነጋም። ይሁንና ፍርድ ቤቱ በችሎት ሳይሰየም ጠበቆቹን ብቻ በጽሕፈት ቤት ጠርቶ አናግሯቸዋል። ከነ አቶ አንዷለም አራጌ ጠበቆች አንዱን አቶ ደርበው ተመስገንን ምን እንደተወሰነ ጠይቄያቸው ነበረ። የእናንተ ክርክር በጠቅላላ ስለወንጀሉ መረጃ አልቀረበለትም ብላችሁ ነው የመጨረሻ የመፈረጃ ሀሳባችንም በአግባቡ አልታየልንም፣ ምስክሮቻችንም አልተመዘኑልንም የሚል ነው ያቀረባችሁት ና እኛ ይሄንን ሁኔታ በዝርዝር እንደ አዲስ ማየት ያስፈልገናል። የታች ፍርድ ቤት የፈረደበትም መዝገብ እንዲቀርብ አዘናል። ቀርበዋል። ስለዚህ በዝርዝር እንደ አዲስ ለማየት ትንሽ ጊዜ እንፈልጋለን በሚል ነው እንግዲህ ለአራተኛ ጊዜ መጋቢት ሰላሳ የተቀጠረው። ለነገሩ እስረኞችም አልቀረቡም ነበረ። ያልቀረቡት ለምንድን ለምን አላቀረባችሁም? የሚል የሆን ቤት ፖሊሷን ጠይቀዋል ዳኛው። ቀጠሮውን አላወቅንም ነበር አልተነገርንም ብለው ነው ያላኩት እስረኞችን ነው የሚል ትለው ዞሮ ዞሮ ዋናው ዋናው የተቀጠረበት ጉዳይ ግን ይሄ ጉዳይ በዝርዝር መታየት ያለበት ጉዳይ ነው ብለው መሀል ዳኛው ዳኛ መላኩን ያቸው የነገሩ እንደገና ማየት አለብን የተቀጡበትን ሁኔታ ነው የሚሉት። እኛም ወደ ነው አለነገሩ መታየቱን በዝርዝር መታየቱ ከዚህ በፊት በቂ ጊዜ አልነበረንም ነው የሚሉት። ምንድን ነው እንግዲህ በተደጋጋሚ ቀጠሮዎች በሚሰጡበት ጊዜ ሰፊ ነው። ይግባኝ የቀረበው በሶስት መዝገቦች ይሁን እንጂ የስድስት ሰዎች ጉዳይ ነው እና ይሄ እንግዲህ እታች በአንድ ፋይል የታየው ነው፣ ሶስት መዝገብ ሆኖ የወጣው እና ሶስቱንም መዝገቦች አቀናይተን የስድስቱንም ተከሳሾች ጉዳይ መመዘን አለብን። ጊዜ ያስፈልገናል ነው ከዚህ ቀደም የሚያሉን። ዛሬም ደግሞ በጥንቃቄ ማየት አለብን የሚል አቋም ነው ያዙት። እኛ ጠበቆቹ መቼም የጠቅላይ ፍርድ ቤቱ ይሄን የወሰደውን አቋም በጣም ወደነዋል፣ በዝርዝር እንዲታይልን ነው። ምክንያቱም እምነታችን ምንድን ነው እነዚህ ሰዎች ሳያጠፉ ነው የተቀጡት። ነው የመጋቢት ሰላሳው ቀጠሮ የመጨረሻ የፍርድ ቤት ውሳኔ የሚሰማበት እንደሚሆን የብዙዎቹ ተስፋ ነው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ